ዋና ጽህፈት ቤቱ ኒውጀርሲ የሚገኘው ኮኔል ካምፓኒ ከሰሃራ በስተደቡብ በሚገኙ ሰባት የአፍሪካ ሀገራት ቢያንስ ለ17 የማዕድን ካምፓኒዎች ማነቃቂያ የሚሆን ገንዘብ እንደሰጠ ተገልጧል። ከእነዚህ ሀገራት አንዷ ኤርትራ ስትሆን ቢሻ በሚባለው የመዳብ ማዕድን ማውጫ ቁሳቁስ ዋስትና የዋለው የ20 ሺ ዶላር ድጋፍ ይገኝበታል። ይህ ጉዳይ ከዚህ በፊትም በካናዳ ፍርድ ቤት መንግስታቸውን በከሰሱ ኤርትራውያን ቀርበው የኤርትራ መንግስት ዜጎቹን አስገድዶ እንደ ባሪያ ያሰራ እንደነበረ መጠቀሱ ይታወሳል። የካናዳ ማዕድን ካምፓኒ የሚቆጣጠረው የቢሻ ማዕድን ማውጫ ከሁለት መንግስታዊ የኤርትራ ኮንትራክተሮች ጋር በመሆን የሰራዊቱ አባላቱን ለሥራ በማያመች አስገዳጅ ሁኔታ እንደሚያሰራ ተገልጦ ነበር የተከሰሰው። ይህ በእንዲህ እንዳለ የዩናይትድ ስቴትስ የግል ባንኮች ማበደር ያልቻሉትን ወይንም ያልፈቀዱትን ገንዘብ የአሜሪካ ኤክስፖርት ኢምፖርት ባንክ በመንግስት ኤጀንሲ ተደግፎ የአካባቢውን ድሀ ሀገራት የማዕድን ማውጣት ለመደገፍ በሚል 315 ሚሊዮን ዶላር መስጠቱ ተገልጧል። ገንዘቡ በአካባቢው የሚንቀሳቀሱ ፋብሪካዎች ለቁሳቁሶቻቸው የግዢ ዋስትናና ለብድር አገልግሎት መድን ተጠቅሞበታለም ተብሏል። በአንጻሩ ዩናይትድ ስቴትስ ለዜጎቿ የሥራ ዕድልን ፈጥራለችም ተብሏል። የዓለም አቀፉ የሰራተኞች ድርጅት የልዩ መርሃ ግብርና ስምሪት ኃላፊ አሌክስ ሳሆ ለዶ ቸቨለ እንዲህ ብለዋል። የአካባቢው ሀገራት ዜጎች አብዛኞቹ ድሃና ገበያቸውም ዝቅተኛ በመሆኑ ኑሮን ለማሸነፍ ይቸገራሉ። ይህንንም ስል በተለየ መልኩ ማለት ይቻላል። አብዛኛው ቤተሰብ ያሰበውን ነገር ማሳካት አይችልም። ይህንንም የአቅም ማነስና ድህነትን እንዳጋጣሚ የሚጠቀሙ አሰሪ ካምፓኒዎች፣ ወይንም ጨቋኝ መንግስታት ዜጎቻቸውን ለአደጋ በተጋለጠ ሁኔታ በማዕድን ማውጫ ፋብሪካዎች ያሰራሉ። ቦታዎቹ ጤናን በሚጎዱ ኬሚካሎች እና በአቧራ የተበከሉ ናቸው። የጤና ዋስትናም የላቸውም። እንደነዚህ የከፋ የሥራ ቦታዎችን ማበረታታት ወይንም በገንዘብ ድጋፍ ማድረግ ድምፅ ያጡ ዜጎችን ሰቆቃ እንደ ማበረታታት ይቆጠራል። የመንግሥታቱ ድርጅት አካል የሆነውን የዓለም አቀፉ የሠራተኞች ድርጅት መርሆንም እንደ መጣስ ይቆጠራል። እንደነዚህ ዓይነት ችግሮች እንዳይደገሙ ለወደፊቱ ሰዎችን ለመብታቸው እንዲቆሙና ተጠቂ እንዳይሆኑ ደግሞ ሰዎችን በማስተማር ላይ በተሰማሩ ሀገራዊ ባለድርሻ አካላትን መደገፍ ያስፈልጋል። የዓለም አቀፉ የማዕድናት አካባቢ ደህንነት ዋና ኃላፊ ማይክ ዎልስ በበኩላቸው እንዲህ ይላሉ። ይህ ጉዳይ በእርግጠኝነት አሳሳቢና በብዙ የከበዱ ችግሮች የታጠረ ነው። አምባገንን መንግስታት አካባቢውን ተቆጣጥረው ባለፈው የባሪያ ሥርዓት መንገድ ሕዝባቸውን እየገዙ ነው። ወታደሮችህን በማዕድም ማውጫ ቦታ አሰማርተ ከፋብሪካዎች ጋር በመመሳጠር እንዴት በሰብዓዊ ፍጡር ላይ ተጨክናለህ? ሌሎች አገራት ደግሞ በቀጥታ የመንግሥት እጅ ባይኖርበትም የካምፓኒ ባለቤቶች በሥራ ቦታ ዜጎችን በዝቅተኛ ገንዘብ እያሰሩ ብዙ ሀብት ሲያካብቱ እያዩ እንዳላዩ ያልፋሉ። ከሰሐራ በስተደቡብ በሚገኙ ሀገራት ዜጎች በዚህ መንገድ ፍትህ አጥተዋል። አካባቢውም በፋብሪካ በሚወጡ ኬሚካሎች ተበክሏል። ከአሜሪካ ታክስ ከፋዮች የተገኘው ገንዘብ ለወንጀለኛ ካምፓኒዎች መሰጠቱ አሳፋሪ ነው። ለአብዛኛው ካምፓኒዎች የሚሰጠው ድጋፍ በዋነኝነት ወንጀልን ያቀፈ እንጂ የኢንዱስትሪ ኮርፖሬት የሥራ ልምድን ያገናዘበ አይደለም። ለዶች ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ